በተቀረጸው የሰዓት ሰሌዳ መሰረት በዚህ ሰዓት እየተካሄደ ያለው ሠላሳ ሁለተኛው የአፍሪካ መሪዎች ጉባኤ ማምሻውን ይጠናቀቃል። በበርካታ ጉዳዮች ላይ የታደሙት የሀገር መሪዎች የተወያዩ ሲሆን አፍሪካ የተጋራ ጥፋትን ችግሮች በከፊል እየፈታች ትገኛለች የሚል መሠረተ ሀሳብ የተንጸባረቀ ቢሆንም ከጉዳዩ ውስብስብነት በቀደምት ጊዜ የተለያዩ ኮሚስዮኖች ያቋቋሙት እያንዳንዳቸው እንዲያስፈጽሙ ኃላፊነት በተሰጣቸው መሠረት ዘገባቸውን በአሁኑ ሰዓት እያቀረቡ ይገኛሉ። በግጭት፣ በአሸባሪነት በሙስና፣ በወጣቶች ዙሪያ፣ በተባበሩት መንግስታት የጸጥታው ምክር ቤት በአዲስ የማዋቀር ጉዳይ፣ በተናጠል ደግሞ ችግር ባላቸው ሀገሮች ወዘተ በመሳሰሉት ላይ ነው ትኩረታችን። በአካባቢያችን ስላሉት የጸጥታ እና የሰላም ጉዳዮች በተለይ በደቡብ ሱዳን እና በሶማሊያ የሚመለከት ሲሆን በመድረክ በዚህ ረገድ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን እንደ አሪያ ደጋግመው የገለጹት ሲሆን፣ ይህንን በሚመለከት ኮሚሽነር እስማኤል ሼርጉዊ አካባቢውን እየተፈታተነ ባለው የአክራሪነት ድርጊት የአልሻባብ በተያያዘ ለዲ ደብልዩ የሰጡት ማብራሪያ ከውጭ ሀገር እኮ ነው ወደ ሀገሮቻችን የዘመተው። መነሻው የተወለደው በአፍጋኒስታን ያለፈው ምዕት ዓመት ነው። አሁን እዚህ አፍሪካዊነት የሌለው ነው። አልቃይዳ የአፍሪካ አይደለም። አሁን ግን ከዚህ አይነቱ አፍራሽ ድርጊት እኛ እየተሰቃየን ነው። ስለዚህም ነው ደጋግሜ የምናገረው ከዚህ ጀርባ የሚገኙት አንቀሳቃሾች ናቸው በኃላፊነቱ ተጠያቂዎች። ስለዚህም ነው በዚህ ትግል ውስጥ ሌሎች ባህሎቻችን እንዲሆኑ ጥሪ ብን አስተላልፈው ናው ኢስ ኢዝ ኖት አፍሪካ አልቃዳ ኢዝ ኖት አፍሪካ ባት ቱደይ ዊ አር ሳፍሪንግ ፍሮም ዲስ ፌኖሜኖን ዛትስ ዋይ አም ሰይንግ ዛት ዞዝ ሁ አር ቢሃይንድ ቤርስ ዘ ፉል ሬስፖንሳብሊቲ ችግሩ በዚህ ተግባር አፍሪካውያን ራሳቸው ተባባሪ የሆኑ ይስተዋላል። ይህ ታዲያ እንዴት ይቋጫል የሚለው ኢን ሶም ሲትዌሽንስ አሚን ዚስ ክሪሚናል ኔትወርክ ን ቴሮሪስት ኔትወርክስ አር ዋቺንግ ሶ ወኔቨር ዩ ሃቭ ፍራጃይል ፒፕል እዚህ ላይ ነው እንግዲህ ትግሉ። የነፍስ ገዳዮች የአሸባሪዎች የወንጀለኞች ሰንሰለት ይሰራሉ። እንግዲህ ጎስቋላ የሆነ ከህብረተሰቡ አካላት ሲያገኙ ስራ የሌላቸውን ችግር ውስጥ የሚገኙትን በመቅጠር ነው የሚያማልሏቸው። ኃላፊነቱ የመንግስታቱ እኛንም ጨምሮ እንዴት አድርገን እንደምንገታው ላይ ነው እንግዲህ እየሰራን ያለ ነው። አሸባሪነትን ለመቋቋም የመላ ሁለገብ ፖሊሲ አቅጣጫ ማስያዝ ያስፈልጋል። እና የውትድርና ጉዳይ ብቻ አይደለም፣ ሌላ አቅጣጫ ማስያዝ ያስፈልጋል። የወጣቶቻችንን ልባቸውንና አእምሯቸውን ማግኘት ያሻል፣ ተስፋ እንዲሰጣቸው ያስፈልጋል። ይህ ነው እንግዲህ ፈተናችን። የደቡብ ሱዳንና የሶማሊያ ጉዳዮች ከምን ላይ ይገኛሉ ለሚለው የአፍሪካ ህብረት የሰላምና ጸጥታ ኮሚሽነር እስማኤል ሼርጉይ ከረጅሙ ባጭሩ ያስረዱት፣ በደቡብ ሱዳን አሁን ባለበት ደረጃ ማንኛውም ተፋላሚ ወገናት የመሳሪያ ፍልሚያ እና የ የውንብድና ተግባራት ቆሟል ማለት ይቻላል። እያስተዋልን ያለው ምንድን ነው? ከአንዱ ግዛት ወደ ሌላኛው ሲሄዱ አንዳንዶቹ እግረ መንገዳቸውን የሚዘርፉ ናቸው። ከዚህ በስተቀረ ሁሉም ወገናት የተኩስ አቁሙን ስምነት እያከበሩ ናቸው። ደግሞም የዓለም ህብረተሰብም ኃላፊነትም ነው። ሶማሊያን በሚመለከት የአሚዞም ሰራዊት ዕድሜ ልኩን በስፍራው የሚቆይ አይደለም። ለቀት ለመውጣት ጊዜው ይመጣል። ይህ ደግሞ ማለት ያገኘውን ውጤት ትተን እንወጣለን አይደለም እዚህ ለመድረስም መስዋዕትን ተከፍሎበታል ሰማንያ በመቶ ያህሉን በሀገሩ ስፋት ሰላም አስገኝተናል አሁን እንግዲህ የፖለቲካ ተቋማት ይቀጥሉበት እንላለን ለዚህ ከመንግስቱ ጋር እንሰራለን እንዲሁም ደግሞ ከታፖርት መንግስታትና እና ከአጋሮቻችን ጋር የምንሰራበት መስመር ነው። ጌታቸው ተላይ ጊዮርጊስ ለዲ ደብልዩ ዘገባ ke Addis Ababa